የኮሮና ቫይረስን ክትባት ለማምረትና ወደ አገልግሎት ለማስገባት የሚካሄደው የምርምርና የማምረት ሂደት ሙሉ በሙሉ ግልጽ በሆነ አሰራር እንዲከናወን ኤድስ ሄልት ኬር ፋውንዴሽን የሚባል ዓለም አቀፍ ድርጅት ጠይቋል። በአጭር ጊዜ ሊወጣ እንደሚችል የሚታሰበው ክትባት ጥቅምም ጉዳትም ሊኖረው እንደሚችል ተጠቁመዋል። ከአፍሪካ ህዝብ ሃያ ከመቶ የሚሆነው በክትባቱ ሙከራ ይሳተፋል ተብሏል። መለስካቸውን ማህ ዝርዝር አለው። ኤድስ ሄልስ ኬር ፋውንዴሽን ኢትዮጵያ ከሌሎች በጤና ዙሪያ ከሚሰሩ ሦስት ድርጅቶች ጋር በጠራው ጋዜጣዊ ጉባኤ ላይ አሰራቸው የጽሑፍ መግለጫ አፍሪካና ዓለም በኮቪድ-19 ክትባት ምርት ሂደት ላይ መቶ በመቶ ግልጽነት ይጠብቃል ይላል። መንግሥትና የመድኃኒት አምራች ድርጅቶችን ጨምሮ ኮቪድ-19ን ለመከላከል የሚያስችለውን ክትባት ለማግኘት በሚሠራው ሥራ ከፍተኛ ጥንቃቄና ተገቢ የሆነ ጥረት ማድረግ እንዳለባቸውም ያስገነዝባል። የአፍሪካ የኤድስ ሄልስ ኬር ፋውንዴሽን ቅርንጫፍ ጽሕፈት ቤት ኃላፊ ዶክተር ፔንያ ኢውቶንግ ኖቨል ኮሮና ቫይረስን ድል ልንመታው የምንችለው በሚገኙት ክትባቶች ላይ የሕዝብ አመኔታ ከፍተኛ ሲሆን ብቻ ነው ሲሉ ተናግረዋል አክለውም የዓለም የጤና ድርጅት እንደገለጸው ሀያ በመቶ የሚሆነው የአፍሪካ ህዝብ ክትባቶቹን ለማግኘት በሚደረገው የምርምር ሙከራ ይሳተፋል ወይንም ሙከራው ይፈጸምበታል ስለሆነም ሂደቱ ሙሉ በሙሉ ግልጽ እንዲሆን መጠየቃችን ፍጹም ፍትሐዊ ነው ብለዋል። የኮቪድ-19 ክትባትን ለማግኘት በአሁኑ ጊዜ እየተካሄዱ የሚገኙ ሙከራዎችንና እየታዩ ያሉ ውጤቶችን የተመለከቱትና በዓለም አቀፍ ደረጃ ከተለመደው ሳይንሳዊ አሰራር አንጻር እያወዳደሩ የተነተኑት የኢትዮጵያ ጤና አጠባበቆች ማህበር ዋና ሥራ አስኪያጅ ዶክተር አለማየሁ መኮንን ነበሩ። በእሳቸው አባባል በአጠቃላይ ውስብስብና ረዥም ጊዜ የሚወስድ እንደሆነ አስረድተዋል። በአማካይ አንድን ክትባት አግኝቶ ለገበያ ለመዋል ከ15 እስከ 20 ዓመታት እንደሚወስድም ተናግረዋል። ይሁንና ኮቪድ-19 ከፈጠረው አጣዳፊ ሁኔታ አኳያ አሁን እጩ ሆነው የቀረቡት ክትባቶች አያሌ የምርምርና የሙከራ ደረጃዎችን የዘለሉ ናቸው ብለዋል። ሁለት ገጽታዎች እንዳሉትም አስገንዝበዋል። አሁን ስጋቶች አሉ፣ እንደ ስጋትም እንደ ተስፋም። ስጋቶቹና ጭንቀቶቹ ምንድን ነው? የድረስ ሳይድረስ ስለሆነ ክትባቱ በሰዎች ላይ በረዥም ጊዜ የሚያመጣው ችግር በደንብ አልተጠናም። ይሄ ፕሪክሊኒካል ኢቫሉዌሽን ነው የሚባለው ማለት በተለይ በእንሰሶች ላይ የሚሰራው ሙከራ ይሄ ከቅድመ የሰው ሙከራ ጋር የተያያዘ ዋናውና ሰፊው ስራ በደንብ እስካልተከበረ ድረስ ደህንነቱን አፍ ሞልቶ መናገር ያስቸግራል። ዶክተር አለማየሁ እንዳብራሩት ሌላው ትኩረት ሊሰጠው የሚገባው ክትባቱ በሰዎች አካል ገብቶ ተፈላጊውን መከላከያ ይፈጥራለሁ የሚለው ቁም ነገር ነው። ይሁንና ኮቪድ ከፈጠረው ስጋት አኳያ ደግሞ ክትባቱን ለ15ና 20 ዓመታት መጠበቅ እጅግ አዳጋች እንደሆነ ጠቁመው ስጋትና ተስፋውን ጠቁመዋል። በአፍሪካ 20 በመቶ የሚሆነው ህዝቧ እንዲሞከርበት እንዴት ነው የተወሰነው? ለሚለው ጥያቄ ምላሽ የሰጡት ደግሞ የኤድስ ሄልት ኬር ፋውንዴሽን ኢትዮጵያ ዳይሬክተር ዶክተር መንግስቱ ገብረ ሚካኤል ናቸው። ፕሬስ ስቴትመንቱ ላይ ትክክል ነው። ወደ 220 ሚሊዮን የሚሆኑ አፍሪካውያን ላይ ሊሞከር እንደሚችል የተቀመጠ ቁጥር አለ። እውነቱን ለመናገር ኤግዛክትሊ ካልኩሌሽኑ በምን አይነት መንገድ መጣ የሚለውን ነገር አናውቅም። ምክንያቱም ይሄ የአንድ ካምፓኒ ቁጥር ብቻ ስላልሆነ ማለት ነው። እንደሚታወቀው አሁን ባለን መረጃ መሰረት ከመቶ በላይ የሚሆኑ ፋርማስቲካል ካምፓኒስ የኮቪድ-19 ቫክሲን ዴቨሎፕመንት ላይ እየሰሩ ይገኛል። ከመቶ በላይ የሚሆኑ ማለት በተለያዩ ኮንቲኔንቶች ከመቶ በላይ የሚሆኑ ካምፓኒዎች ሌላ ተሰማርተው ይገኛሉ። ስለዚህ እነዚህ ሁሉ ካምፓኒዎች ሂውማን ሳብጄክትን ታርጌት በሚያደርጉበት ጊዜ የሚደርሰው ቁጥር ነው ይሄ ግዲ 220 ሚሊዮን ሚሊየን ይባል። ይሄ ኦንሊ ኢን አፍሪካ። ያ ማለት አፍሪካ ላይ ብቻ ይሞከራል ማለት አይደለም። ስለዚህ በዛ መሰረት ነው መረዳት ያለብን እንጂ ይሄ አሁን ይሄን ቁጥር ያስቀመጥነው ለምንድነው? ይሄ ስቴትመንቱም ራሱ አፍሪካ ውስጥ ያሉ የሚመለከታቸው አካላት እንዲሰሙት የተዘጋጀ ስለሆነ ብቻ ነው ይህን ቁጥር እዚህ ያስቀመጥነው ማለት ነው። ኤድስ ሄልስ ኬር ፋውንዴሽን ኢትዮጵያ ይህም መግለጫ በጋራ የወጣው ከኢትዮጵያ የጤና ወቅ ማህበር ከኮንሶርቲየም ኦፍ ሪፕሮዳክሽን ሄልስ አሶሲዬሽን እና ፕሮ ዴቨሎፕመንት ኔትወርክ ከተሰኙ ድርጅቶች ጋር እንደሆነ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ